ሰላም ቀን አስጥልና፣ የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቤ የመሰናደው ጀምሯል። ጥንቅሮቻችንን እናስተዋውቃችሁ። አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኘም። ልጆች ቤት ውስጥ ናቸው። ብዙ ብዙ ኤሌክትሮኒክስ ይጠቀማሉ። የወጣቶች አእምሮ ጤናን በተመለከተ ዘገባ አለን። ኢደን ገረመው የምሽቱን መሰናደር በመምራት ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስና ከመላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን ይህን እና ሌሎች ጥንቅሮችን ይዘን ወደ እናንተ የመጣ ነው። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ በሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ይህ አሃዝ ትውልድ ኢትዮጵያውያን ወይም ኢትዮጵያዊ አሜሪካውያን ወጣቶችንም ያጠቃልላል። በጥናት ባይረጋገጥም ራሳቸውን የሚያጠፉ ኢትዮጵያዊ አሜሪካውያን ወጣቶች ቁጥር እየጨመረ መሄዱን ግን ባለሙያዎች ይናገራሉ። ለዚህ ምክንያቱ ምንድን ነው? ችግሩንስ እንዴት መፍታት ይቻላል በሚለው ላይ ለመወያየት ስምንግሾ የቆየ በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ የህጻናት ሕክምና ፋርማሲ ባለሙያነት የምታገለግለውን ዶክተር ሊሊ ሙልጌታና በአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽነት ዙሪያ የሚሰራ ተቋም መስራች ማቴዎስ መስፍንን እዚህ የአሜሪካ ድምጽ ስቱዲዮ ጋብዛ አነጋግራለች። ውይይቱ እንግዲህ ዶክተር ሊሊ ራሳቸውን የሚያጠፉ ወጣቶች ቁጥር የበዛበትን ምክንያት ከሚያስረዱበት ይጀምራል። ይሄ ችግር በአበሻ ኮሚኒቲ ብቻ ሳይሆን በመላው ኮሚኒቲ የምናየው ትሬንድ ነው። በተለይ በጥቁር እና በኢሚግረንት ላይ ይሄን አይነት ኢንክሪስ በጣም እየታየ ነው። በተለይ ባለፈው አስር አመታት የበለጠ ደግሞ ባለፈው አምስት አመታት አንደኛው ከሚመስለኝ እንግዲህ ይሄ የፕሮፌሽናል ፊልድ አይደለም፣ ግን ኢንትረስት በጣም አለኝ በዚህ ፊልድ እና እኔ የሚመስለኝ አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም፣ ልጆች ቤት ውስጥ ናቸው፣ ብዙ ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትሬስ አለ በኮሚኒቲያችንም፣ ኢን ጀነራል፣ በትምህርት ውስጥም ልጆች በጣም ብዙ ስትረስ አላቸው። ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል። ሁለተኛ እነፍ በቂ ጊዜ የላቸውም ውጭ ለመጫወት። ድሮኛ እንዳደግንበት ውጭ ተጫዋቱ የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ፣ ቢልዲንግ ውስጥ ከዛ መጥተው ደግሞ ቤት ውስጥ ነው። ለሰው ልጅ ጥሩ ሜንታል ሄልት እንዲኖረው ፀሀይ ውጭ ኤክስፖጀር ያስፈልጓል። እሱ እሱ ኦቨርታይም በጣም ቀንሶ ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኢንቫይሮንመንቱ የመቀየሩ በሙሉ ሜንታል ሄልት ላይ ብዙ ኢምፓክት አለው፣ ብዙ ኮንትሪቢቲንግ ፋክተር አለው። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የእኛ ልጆቹ ፈለግንም አልፈለግም ለዚህ ሀገር ጥቁር ልጆች ናቸው ሶ አንድ ሜጀር ፋክተር ከንሲደር ማድረግ ያለብን ሬሲዝም፣ ትምህርት ቤት ውስጥ ዘረኝነት፣ ዘረኝነት ትምህርት ቤት ውስጥ ልጆቹ ሜንታል ሄልት ኢሹ እንዳላቸው አደንትፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ በሄልት ኬር ውስጥ ያለው ዘረኝነት ከንስደር መደረግ አለበት ብዙ ፋክተር አለው ተያዥች ግዳሉ ማቲዎስ አንተ በቀጥታ ከወጣቶች ጋር ነው የምትሰራው በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህና ወጣቶችን ከምታነጋግራቸው ከምታያቸው ኬዞች ተነስተ ወጣቶችን ላእምሮ ጤና ችግር ወይም ላእምሮ ህመም የሚዳርጓቸው ችግሮች ምንድን ናቸው? ብዙ ምክንያቶች አሉ። በተለይ እንግዲህ በእኛ ህብረተሰብ መሰረት ብቻ ያው ከሌላ አፍሪካ ሀገር የሚመጡ ተማሪዎች ስላሉን ግን በኛ ሀገረሰብ ብቻ ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያውቀውን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሀይ ነው። ልጆቹ ደግሞ አይረዱም። ብዙ ጊዜ ወላጆች እኔ ሀያ ዶላር ይዤ ነው እዚህ ሀገር የመጣሁት ወረቀት ሳይኖረኝ እዚህ ስንገላታ አንተን ለማሳደግ፣ እንደዛ አይነት ወሬ ነው ዩዥያሊ የምትሰሚው ከወላጆች እና ሁሉም ባይሆንም የማንም ጀነራሊ የኢሚግራንት ወላጅ ኤክስፔክቴሽን በጣም ሀይ ነው ልጆቹ ላይ። ልጆቹ ደግሞ ብዙ ጊዜ እንደምረዳው ከሆነ ሁለት መስፈርት ውስጥ ነው የሚኖሩ የቤት መስፈርት አለ። ሚኒንግ በትምህርት በጣም ጎበዝ ናቸው፣ ቲፒካሊ፣ ሁሌ አይደለም ግን መጆሪቲ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ። ሚንስ በቤታቸው መስፈርት ተቀባይነት አላቸው ማለት ነው ውጭ ደግሞ ሌላ አለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ። ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ በቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ፣ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት፣ ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖሩ ይችላል። ሶ ይሄን ሁለት በእነዚህ ሁለት መስፈርት ውስጥ አክሰፕተብል ለመሆን ይሞክራሉ ልጆቹ እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር እውነት በአማርኛም እንትን ያለው ቃልም አደለም በደንብ የተለመደ ቃል አደለም። እና ምንድን ነው የሚያቅለሰልስህ ነው የሚባለው አንተ ነው ወንድ ልጅ አደለህ እንደ በደንብ ስራ ነው እንደዚህ አይነት ነው በቃ መልሳቸው ብዙ ጊዜ እና ልጆቹ ብዙ ጊዜ ተቀባይነት ያለው ችግር ስለማይመስላቸው አፍኖት ይቆያሉ ማለት ነው። አፍኖት ይቆያሉ እስከሆነ ጊዜ በኋላ አንድ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል። ዶክተር ሊሊ ጠቀስ አድርገሽዋል ቴክኖሎጂ ብለሽና ማህበራዊ ሚዲያስ አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆች እና ለአዳጊዎች አእምሮ ጤና ትልቅ ጉዳት እያደረሰ መሆኑን ነው የሚያመለክቱትና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው? እንዴት ነው ተጽዕኖ የሚያሳድርባቸው? እኔ የሚመስለኝ ሶሻል ሚዲያ ማህበራዊ ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው። ከሰው ጋር ከመነጋገር አብሮ ሆነው በሶሻል ሚዲያ ነው የሚነጋገር አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ ሶሻል ሚዲያ ብዙ ኮሚኒኬሽን ስኪላቸውን እየቀነሰባቸው ነው። ትንሽ ችግር አለመግባባት ሲኖር ኢዝሊ የሪዞልቭ የማድረግ ችሎታቸው እየደከመ ነው። ቡሊንግ ሲኖር አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያረግ ኮሜንት ምናምን ሶሻል ሚዲያ ላይ ሊደረግ ይችላል። ያንን ሪዞልቭ የማድረግ ችሎታቸው እየደከመ ነው። ምክንያቱም ከሰው ጋር ግንኙነት ያላቸው ተ በጣም ሪዱስድ ስለሆነ ከምነ ማህበሩ ስለሚነጥራቸው እንትናቸውን ችሎታቸው እየቀነሰ ሌላው ደግሞ ሶሻል ሚዲያ ብዙ ታይምም አለ። ሌላው ደግሞ ችግርን ሀንድል የማድረግ ሲችዌሽን ይሄ ጄኔሬሽን ችሎታቸው እንደ በፊት አደለም። ችግር እንዳይኖራቸው ነው የምናሳደጋቸው። ትተናቸው ስህተት ሲያደረጉ አብሯቸው እንደመርዳት እኛ ስህተት እንዳያደረጉ እኛ ፕሬሸር እንዳያኖራቸው ፕሪቨንት እናደረጋቸውና አንድ ፕሬሸር ሲኖራቸው በተለይ ከማህበራዊ ከሶሻል ሚዲያ የመጣ ፕሬሸር ሲኖር ክራምብል ያደርጋሉ በጣም ከባድ ይሆንባቸዋል እሱን ሚኒማይዝ ማድረግ በተለይ ትናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያረግ እስከ 11 እስከ 12 ዓመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያረገው። እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ምንም አይስ መደረግ አላባቸው። ኖርማል ዲቨሎፕመንት እንዲኖር የብሬናቸው እንግዲህ እየተነጋገርንበት ያለ ነው። ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአእምሮ ጤና ችግር ነው። ጭንቀት፣ ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው። ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ እያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው እንግዲህ ማቴዎስ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ፣ ወላጆችንም ታነጋግራለህ። እና ወላጆችስ ልጆቻቸው ምን ያክል ያውቋቸዋል? ምን ያክልስ ይረዷቸዋል? ያሉበትን ሁኔታ አያውቋቸውም። ብዙ ጊዜ ለምን መሰለሽ፣ አሁን እኛ የእኛ ስራ ዩኒቨርሲቲ ለማስገባት ነው እንግዲህ ልጆቹን የምንረደው። ዩኒቨርሲቲ ለመግባት ሲሉ ማንነታቸውን መግለጽ አለባቸው ለእነዚህ ዩኒቨርሲቲዎች። ስለዚህ አንዳንዴ ልጆቹ ቁጭ ብሎ አስበው በቃ መቼም ለማንም ተናግሮ የሚያውቁት ነገር ጽፎው ለእኛ ይሰጡናል። እና አንዳንዴ የሚያሰጋ ነገር ካየን አብስ ለወላጆቻቸው ይህን ነገር ኮሚኒኬት እናደርጋለን። ግን ብዙ ጊዜ ቅድም ያልኩት ነገር ነው። በሁለቱም መስፈርት አክሴፕተብል መሆን ይፈልጋሉ ልጆቹ። በቤትም አንጻር አክሴፕተብል መሆን ይፈልጋሉ። ውጭም ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው አያቀርቡም ማለት ነው። ስለዚህ አፍኖት ቁጭ ይላሉ። እሱ ትልቅ ችግር ነው። ቢከዝ ከጊዜ ወደ ጊዜ እየባሰ እየባሰ እየባሰ ዲስተንሱ እየሰፋ እየሰፋ ይመጣል። ብዙ ጊዜ ደግሞ ልጆች ጎበዝ ናቸው። አንዳንድ በጣም ጎበዝ ልጆች አሉ። ሲዋሹ ማለት በጣም ደህና እንደሆኑ ራሳቸውን ማቅረብ ይችላሉ። ለእናትና ለአባት ልጁ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላሉ። የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ? እናትና አባት አለመስማማት፣ ለምሳሌ ይሄን ነገር ብዙ ጊዜ አየሁት ነው። እናትና አባት አለ ይሄ አለመስማማት ማንም ትዳር ውስጥ ያለ ይመስለኛል። ግን at least responsible በሆነ መንገድ ስምምነት ከሌለ እንኳን ከልጅ ፊት መሰዳደብ ወይ መጫጫ አይመስልሽም? ልጅ የሚሰማ ግን ይሰማሉ። እኛ ብዙ ጊዜ አንብበናል፣ ብዙ ጊዜ ልጆቹ ማነጋግሮናል። እዚህ ጋ የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጅን አእምሮ ጤና ልከታተል የምችለው? ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛል። እና ዶክተር ሪሊ ወደ አንቺ ልምጣ። ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ላይምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድን ናቸው? አይ ቲንክ ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር፣ ከመኝታ ቤት መውጣት ሳይፈልጉ ከጓደኛ ጋር መገናኘት ሲያቆሙ፣ ከኖርመል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ። ምናልባት ስለ ዲፕሬሽን ወይም ስለ እንትን ችግር ላይኖር ይችላል፣ ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ። ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ አይለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ሶ ያላባቸውን ጭንቀት ስለ ጓደኛ ስለምን ሲያወሩ እኛ ማስተዋል አለብን። አድማጭ ተመልካቾቻችን እንግዲህ ቀሪ ሀሳቦች የተካተቱበትን የዚህ ቆይታ ሙሉ ቅጂ በድረገጻችን ላይ ስለሚቀመጥ በዚያ እንድትከታተሉት እየጋበዝን ወደ ቀጣዩ መሰናዶ እንሻገራለን። በትግራይ ክልል በጦርነት ምክንያት ስራቸው ከተቋረጠ ከ ስድስት ሺህ አራት መቶ በላይ አነስተኛ መካከለኛና ትላልቅ አምራሽ ተቋማትና ኢንዱስትሪዎች ውስጥ ወደ ማምረት የተመለሱት 227ቱ ብቻ እንደሆኑ የክልሉ ኢንዱስትሪ ቢሮ ገልጿል። ተቋማቱን ወደ ስራ ለማስገባት ምናልባት የብድር ስረዛ፣ ተጨማሪ ብድርና የውጭ ምንዛሬ ድጋፍ እንደሚያስፈልግ የቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል አመልክተዋል። ሙልጌታ ጽብሐ ዘገባለሁ። የትግራይ ክልልን መነሻ ካደረገው የሰሜን ኢትዮጵያው ጦርነት በፊት በክልሉ በስራ ላይ ከነበሩ አምስት ሺ አምስት መቶ ሰባት አነስተኛ ስምንት መቶ ሰባ ሁለት መካከለኛና አርባ አምስት ታላላቅ አምራች ተቋማትና ኢንዱስትሪዎች ውስጥ አሁን በምርት ስራ ላይ የሚገኙ ሁለት መቶ ሀያ ሰባቱ ብቻ እንደሆኑ የክልሉ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ለአሜሪካ ድምጽ ገልጸዋል። አሁን በምናደርጋት ያለችን ትንሽ እንቅስቃሴ በራሳቸው ተጨርጨሮም ትንሽ መንግስት ስ ድጋፍ አድርጎላቸው ወደ ስራ የገቡ ግን ሁለት ሞቶ የሚሆኑ አነስተኛ፣ አስራ አምስት የሚሆኑ መካከለኛ፣ አስራ ሁለት የሚሆኑ ደግሞ ከፍተኛ ኢንዱስትሪዎች አሉን ማለት ነው። ለሀገራዊ ኢኮኖሚው ከሀያ ሁለት በመቶ በላይ አበርክቶ የነበራቸው እነዚህ አምራች ተቋማት በጦርነት ወቅት ሙሉ በሙሉ ቆመው እንደነበር አቶ መሐሪ አስረድተዋል። ወደ ስራ ከገቡ ኢንዱስትሪዎች አንዱ ለኮንስትራክሽን ግብዓት የሚሆኑ ብረታ ብረቶች የሚያመርተው ዩናይትድ ስቲል ኤንድ ሜታል ፋብሪካ ነው። የተቋሙ ባለቤት አቶ አዘዞ ማየለ ከጦር ደህንነቱ በፊት የገቡ ጥሬ እቃዎችን በመጠቀም ማምረት መጀመራቸውን ይናገራሉ። ትንሽ ቀደም ብሎ የገባ አረ ማቴሪያል ነበረ። ልክ ፕሪተሪያ ስምምነት እንደተከፈተ ወደ ስራ ገባን። መተ ሁለት ወርም አልሞላንም። ወደ ማነቃቃት ነው የገባነው። ተመልሰን ሰራተኛችን ማንቃት፣ ማህበረሰብ ማንቃት የተለያየ ሰውም ዋን አለ አለን። የተረፈ ነገር አለ ወድሞ አለ ተብሎ በሙሉ ስለሚታሰብ፣ ስለዚህ በነበረች ሪሶርስ ወደ ስራ ነው የገባ ነው ጊዜ አይነት ችግር ያሳለፉ ይቅርና ትንሽ የፋይናንሽል ክራይስስ ካጋጠማቸው መንግስቶች ራሳቸው ኢንጀክት አድርገው ወደ ስራ እንድመለሱ ያደርጋሉ። እኛም የምንጠብቀው እንደሱ ነው። አሁን ለሁለት አመታት በዘለቀው ጦርነት ወቅት የክልሉን ኢንዱስትሪዎች ሆን ብሎ የማውደም ተግባር እንደነበር የገለጹት የክልሉ ኢንዱስትሪ ቢሮ ምክትል ኃላፊ ለተቋማቱ ካሳ ያስፈልጋቸዋል ብለዋል። በስራ ላይ የገቡ የሆኑ ያልገቡ ትልቅ እንቅፋት የሆነ ያለ ለፌዴራልም እስከ ጠቅላይ ሚኒስትር ጽህፈት ቤት የደረሱ ጥያቄዎች አሉ። አንደኛው የወሰዱት ብድር ነው። ሁለተኛ የብድሩ ወለድ ነው። ሶስተኛ የስራ ማስኬጃ የሚሆን በቅናሽ ወለድ እንዲሰጣቸው ጥያቄ እያቀረብ ነው። አራተኛ የውጭ ምንዛሬ ቅድሚያ እንዲሰጠው አምስተኛ የጥሬ እቃ ቅርቦት ነው። ስለዚህ እነዚህ ነገሮች ከተከታገዙ ኢንዱስትሪዎቹ ወደ ነበሩበት የሚመለስበት ሂደት ይኖራል የሚል ነው ያለ የኢንዱስትሪ ሚኒስትር ሚኒስትር ዴታ አቶ ሐሰን መሐመድ በትግራይ ክልል በጦርነት ምክንያት ስራ ያቆሙ ኢንዱስትሪዎች ልዩ ትኩረት በመስጠት ወደ ስራ ለማስገባት ጥረት እንደሚደረግ አስታውቀዋል። ባለፈው ሳምንት ቅዳሜ ሰኔ አንድ ቀን በተጀመረው ና የክልሉ አምራች ተቋማትና ኢንዱስትሪዎች ወደ ስራ ለማስገባት ባለመው የኢንዱስትሪ ንቅናቄ ሳምንት የተገኙት ሚኒስትር ዴታው በአገር አቀፍ ደረጃ ከስራ ውጭ የሆኑ አምራች ተቋማትና ኢንዱስትሪዎች ወደ ማምረት እንዲመለሱ ለማበረታታትና ምርታማነት ለማሳደግ በፌዴራል መንግስት ኢትዮጵያ ታምርት በሚል መሪ ቃል ንቅናቄ እየተካሄደ እንደሚገኝ ተናግረዋል። በስከጃ ጋር ተያይዞ ከውጭ ምንዛሬ፣ ከመብራት ኃይል መቆራረጥ እና ከመስሪያ ቦታ ጋር ተያይዞ ያው ክልሉም እያገዛቸው እነዚህ መረቃዎች በጦርነት የተጎዱ አካባቢ ስለሆነ ኢንተርቬንሽን፣ ልዩ ኢንተርቬንሽን ተደርጎ ለማ ሮቲም እና ፒኤም ኦፊስ የተቋቋሙ አስተባባሪ ኮሚቴ አለ እና እነዚህ አስተባባሪ ኮሚቴዎች በአጠቃላይ በሀገሪቷ በማኑፋክቸሪንግ ዘርፉን ያው ማኑፋክቸሪንግ ዘርፉ የስራ እድልን ይፈጥራል፣ ተኪ ምርትን ይተካል፣ ኤክስፖርትን ያበረታታል፣ የስራ ድል እንደዚሁ ይፈጥራል። እንደዚሁ ቴክኖሎጂ ሽግግር የእውቀት ሽግግር ማዕከል ስለሆነ ለአገሪቷ እድገት በጣም ወሳኝ። በአጠቃላይ በኢትዮጵያ ውስጥ የተቀዛቀዙ ኢንዱስትሪዎችን ለማነቃቃት በኢንዱስትሪ ሚኒስቴር እና ተጠሪ ተቋማት ከፍተኛ ጥረት እየተደ እየተደረገ ያለው በተለያዩ ምክንያቶች ተቀዛቅዘው የነበሩ ማኑፋክቸሪንግ ዘርፉን እንደገና ለማነቃቃት ኢትዮጵያ ታምርት ንቅናቄ የሚል እኛ ኒሸምት የሚለውን ንቅናቄ ተፈጥሮ በማኑፋክቸሪንግ ዘርፉ ያሉ ማነቆዎችን እና ተግዳሮቶችን ከተለያዩ ተቋማት ጋር በክለስተር በመዋቀር ችግሮቹ እንዲፈቱ እየተደረገ ነው። ላለፉት አምስት ቀናት በአውደሪ በውይይቶችና በተቋማት ጉብኝት መርሃ ግብሮች ሲካሄድ የቆየው የኢንዱስትሪ ሳምንት ንቅናቄ በዛሬው ዕለት ተጠናቋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቐለም። ማላዊ እንደ አውሮፓውያኑ የዘመን አቆጣጠር በሚቀጥለው ዓመት ለምታካሄደው ጠቅላላ ምርጫ እየተዘጋጀች ባለችበት በዚህ ወቅት በፕሬስ ነጻነት ላይ የሚፈጸም ጥቃት እንደሚያሳስባቸው ብዙ ጋዜጠኞች ይገልጻሉ። የአሜሪካ ድምጹ ጀማል ፕሪንስ ከሊሎንጎ የጠናቀረውን ዘገባ እንግዶ ወልዴ እንደሚከተለው ያቀርበዋል። በማላዊ አሁን ያለው አስተዳደር እንደ አውሮፓውያን አቆጣጠር በ 2020 ዓ ም ስልጣኑን ከተረከበ ከጥቂት ወራት በኋላ የሚዲያ ምህዳሩን በማጥበብ አደጋ ይጋርጡ የነበሩ አንዳንድ ህጎችን በመሰረዙ አድናቆት አትርፎ ነበር ከዚያም በሶስት ዓመታት ቀደም ብሎ ተደንግጎ የነበረውን የመረጃ ተደራሽነት ህግ ተግባራዊ አድርጓል ይሁንና ላለፉት ሁለት ዓመታት ያለማቋረጥ ጋዜጠኞች የዛቻና የእስር ኢላማ እየተደረጉ መሆኑን ሲናገሩ ቆይተዋል። የደቡባዊ አፍሪካ የሚዲያ ተቋም ሚሳ በዚህ የአውሮፓውያን 2024 ዓ.ም ብቻ ሶስት ጋዜጠኞች መታሰራቸውን አመልክቷል። ባለፈው ዓመት ደግሞ አስር የሚሆኑ ጋዜጠኞች ታስረዋል። አሊያም በስራ ላይ ያሉ ጥቃት ደርሶባቸዋል። ቺሰም ኢንግሉቤ የተቋሙ የማላዊ ቢሮ ምክትል ሊቀመንበር ናቸው። በጋዜጠኞች ላይ በተለይ ምርጫው እየቀረበ ባለበት በዚህ ወቅት የሚፈጸመው ማስፈራራትና ዛቻ ያለበት ደረጃ እያሳሰበን ነው። አቻምና 2022 ሚያዝያ ወር ውስጥ ፕላትፎርም ፎር ኢንቨስቲጌቲቭ ጀርናሊዝም፣ የምርመሪ ጋዜጠኝነት መድረክ የተባለ ተቋም ጋዜጠኛ የሆነው ግሬጎሪ ጎንድ ዌይ አንደኛው ዘገባውን ሲያዘጋጅ ምንጮቹ ነማን እንደነበሩ እንዲናገር በኃይል ለማስገደድ ፖሊሶች አስረውት እንደነበረ የማላዊ የሰብአዊ መብቶች ኮሚሽን ለቪኦኤ ገልጿል። የግሬጎሪ ጎንድዌይ ዘገባ የማላዊ መንግስት እንግሊዝ ተቀማጭ ከሆኑ ዙኔት ስታር የተባሉ ነጋዴ ጋር የንግድ ግንኙነት እያደረገ ነው በሚሉ ውንጀላዎች ላይ ያተኮረ ሲሆን ነጋዴው የማላዊ መንግስት ባለስልጣናትን ያሳተፈ የሙስና አድራጎት እየፈጸሙ ነው ተብለው እንግሊዝ ውስጥ ምርመራ የተከፈተባቸው ሰው ናቸው። ውንጀላውን ያስተባብላሉ። የማላዊ የሰብአዊ መብቶች ኮሚሽን እንዳለው መርማሪ ጋዜጠኛው ግሬጎሪ ጎንድዌ ከማላዊ የመከላከያ ኃይሎች ዛቻ ከደረሰበት በኋላ ባለፈው የካቲት አገር ጥሎ ተሰዷል። ቪኦኤ የማላዊ የመከላከያ ኃይሎችን አስተያየት ለማግኘት ቢጠይቅም ፈቃደኛ አልሆኑም። የደቡባዊ አፍሪካ ሀገሮች የሚዲያ ተቋም ምክትል ሊቀመንበሯ ቺሶም ኢንግሉቤ ይናገራሉ። እነርሱ የሚያገኛቸው ጥቅሞች በይፋ እንዳይወራ ወይም እንዲደበቅላቸው የሚፈልጉ ሰዎች አሉ። ጋዜጠኞች ደግሞ ዲሞክራሲያችን እንዲጠናከር በማሰብ እንደዚያ ያለውን ነገር ፈልፍለው በማውጣት ይዘግባሉ። በዚህም ምክንያት በመርማሪ ጋዜጠኞች ላይ የሚሰነዘረው ዛቻ እየተባባሰ ሄዷል። የማላዊ የሰብአዊ መብቶች ኮሚሽን በበኩሉ እርግጥ ነው ስልጣን ላይ ያለው መንግስት የጋዜጠኞችን ስራ የሚያሰናክሉትን አንዳንድ አንዳንዶቹን ህጎች ሰርዟል። ቢሆንም ለመጪው ምርጫ ዝግጅት በሚደረግበት በዚህ ወቅት የሚዲያ ነፃነቱ ይዞታ በጣም አሳሳቢ ነው ብሏል። ቴሬሳ ኢንጋናንዳ የኮሚሽኑ የፖለቲካና የሲቪል መብቶች ዘርፍ ኃላፊ ናቸው። እንዲህ ሲሉ ያስረዳሉ። በአንድ በኩል ጋዜጠኞች ወይም ዜጎች በነጻነት ሀሳባቸውን መግለጽ እንደሚችሉ የሚያሳዩ ጥሩ ጥሩ ህጎች አሉ። በሌላ በኩል ደግሞ ይህንኑ በህግ የተሰጠንን ነጻነት ለመገደብ በመንግስታዊ ስርዓቱና በተቋማቱ እየተጠቀሙ መሆናቸውን እናያለን። ያ ያሳስበናል። በሚቀጥለው አመት መስከረም ወር ውስጥ ለሚካሄደው ምርጫ ዝግጅቱ እየተሟሟቀ ባለበት በዚህ ወቅት የሰብአዊ መብትና የሚዲያ ነፃነት ተቋማት ጋዜጠኞችን አብዝቶ በጠላትነት የማየት ድባብ የሰፈነ በመሆኑ ደህንነታቸው ተጠብቆ ለህዝቡ መረጃ ማቅረብ ለመቻላቸው ምንም አይነት ዋስትና የለም ብለዋል። የኮሚሽኑ የፖለቲካና የሲቪል መብቶች ዘርፍ ኃላፊዋ ተሬሳ ኢንዳንጋዳ ሲናገሩ ምርጫው እየተቃረበ ነው። በማንኛውም ምርጫ እንደሚደረገው ሚዲያ በጣም ተቺ የሆኑ ዘገባዎችን ያቀርባል። አሁንም ጋዜጠኞች ላይ ዛቻ እየደረሰ መሆኑን ከወዲሁ እያየን ነው። ስራቸውን ሙሉ በሙሉ ደህንነታቸው ተጠብቆ እንደሚሰሩ ምንም አይነት ዋስትና የለም። አያይዘውም አንድ ጋዜጠኛ ለደህንነቱ በመስጋት ሀገር ጥሎ እስከ መሰደድ መድረሱ አሳሳቢ ነው ብለዋል። የሀገሪቱን የጋዜጠኝነት ሙያ የሚቆጣጠረው የማላዊ ሚዲያ ምክር ቤት ማላዊ ሚዲያ ካውንስል ያለው ሁኔታ የሚዲያ አባላት ባለስልጣናት ላይ መርማሪ ዘገባዎችን ለህዝቡ በማድረስ ተጠያቂ እንዲሆኑ የማድረግ ሚናቸውን ሙሉ በሙሉ እንዲወጡ የሚያስችል አለመሆኑን እንዳጤነ ነው ያመለከተው። ዋና ስራ አስኪያጁ ሞሰስ ኮፊ ሲያስረዱ ያለነው የምርጫ ወቅት ላይ ነው። ህዝቡ በትክክል የሚፈልገውን እንዲመርጥ ለማስቻል ብዙ የሚጋለጡ ነገሮች እንደሚኖሩ የታወቀ ነው። ነገር ግን የሚደረገው ነገር ከቀጠለ የራሳቸውን አጀንዳ ለማስተዋወቅ እንዲመቻቸው ሚዲያውን አፈኑት ማለት ነው። ያ ደግሞ የማላዊ አስተዳደር ስርዓት ላይ አደጋ ይጋርጣል። የማላዊ ማስታወቂያና ዲጂታይዜሽን ሚኒስትር ሞሰስ ኩንኩያ በበኩላቸው ለቪኦኤ አስተያየታቸውን ለመስጠት ፈቃደኛ አልሆኑም። ሆኖም በጽሁፍ በሰጡት መልስ በፕሬስ ነጻነት ላይ ጥቃት ይደርሳል የሚለው ስጋት መሰረተ ቢስ ነው ሲሉ አጣጥለዋል። መንግስት የጋዜጠኞችን ነጻነት እና ደህንነት ለማስጠበቅ ቁርጠኛ ነው ካሉ በኋላ የመንግስት ተቋማት ለጋዜጠኞች ያለምንም ማጉላላት መረጃ እንዲሰጡ የሚያዘው ህግ የቁርጠኝነታችን ማሳያ ነው ሲሉ አክለዋል። የደቡባዊ አፍሪካ የሚዲያ ተቋሙ ባለስልጣን ቺሰም ኢንግሉቤ አስተያየት አላቸው። መረጃ የምናገኝበትን መንገድ ሊያቃልልልን ይገባ ነበር፣ ነገር ግን እየሆነ ያለው ያ አይደለም። የመንግስት መስሪያ ቤቶች መረጃ ለመስጠት ዝግጁ መሆን እንዳለባቸው ህጉ ላይ ተቀምጧል። ግን ተግባር ላይ አልዋለም። የማላዊ ህገ መንግስት የፕሬስ ነጻነት እንዲከበር ያዛል። የሀገሪቱ የሰብአዊ መብት ኮሚሽን እንዳለው የመንግስት ባለስልጣናት ህጉን ካላከበሩት በስተቀር ምርጫው ከመድረሱ በፊት የሚደርስባቸውን ጥቃት ተቋቁመው ስራቸውን በመስራታቸው የግሬገሪ ጎንዶዌን አይነት እጣ የሚደርሳቸው ጋዜጠኞች ቁጥር መጨመሩ አይቀሬ ነው። አድማጭ ተመልካቾቻችን ከሊሎንጉዌ የተላከውን ዘገባ ያደረሰችን ቆንጅታ የናት እንግዶ እንግዲ ወልድ ያልነበረም፣ ይቅርታ እንጠይቃለን። ከዚህ በመቀጠል ደግሞ የምናስተዋውቃችሁ የፊልምና የማስታወቂያ ባለሙያ ዴቪድ መስፍንን ነው። በቅርቡ ዌድን ዘዋተር የተሰኘ ፊልም ወይም ደግሞ ዘጋቢ ፊልም ለገበያ አቅርቧል። ወደዛ ነው የምናልፈው። በአስራ አራት ዓመቱ ወደ ዩናይትድ ስቴትስ የመጣው ዳዊት መስፍን ወይም በስራ መጠሪያው ዴቪድ መስፍን የፊልም እና የማስታወቂያ ሙያ ከፍተኛ ዳይሬክተር ነው። በሴንት ኦግስትን ከተማ ፍሎሪዳ ግዛት ውስጥ ያደገው ዴቪድ የባህር ሞገድ መቅዘፍ ስፖርትና ፊልም የህይወቱ ዋነኛ ክፍሎች ናቸው። ፍሎሪዳ ውስጥ ነው ያደግኩትና እዛ እዛ ነው ስለ ሰርፍኝ የተማርኩት። መዋኘትም የተማርኩት እዛ ነው። ከዛ በኋላ ወደ ሰርፊን ገባው ሴን ኦገስቲን ሲኖር ፍሎሪዳ ስኖር እወዳደር ነበረ። አንዳንድ ትሮፊን በሱ አግኝቼ ያለው። ተለቅ እያልኩ ሲመጣ ወደ ትምህርት ቤት ልጆች ምናምን ሲወለዱ በቃ የጊዜ ሲኖረኝ ነው ወጥቼ የሰርፍ ማርገው አሁን ደግሞ የተኮርኩት የሌሎችን ሰዎች history magic like but we a sound the more weed in the water a journey into black surfing አኳቲክ ካልቸር ዶክመንተሪ ሰርቻለው። በግርድፍ ትርጉሙ ውሃ ውስጥ መንቦ ጫረቅ የጥቁሮች የውሃ ባህልና የባህር ሞገድ ቀዘፋ የተሰኘው ዘጋቢ ፊልም በዋናነት ርዕሱን ከአፍሪካ አሜሪካውያን የጭቆናና የባርነት ትግል ነው የወሰደው። ታዋቂዋ የጥቁሮች መብት ታጋይ ሄሬት ተብማን ከአሳዳሪዎቻቸው ያመለጡ ጥቁሮች እንዳይያዙ ወንዝ ውስጥ ዘለው እንዲገቡ መክራለች። ይሁን እንጂ ብዙ አፍሪካ አሜሪካውያን ጥቁሮች ውሃ ውስጥ ዘለው በመግባት ሕይወታቸው ማለፉን ተከትሎ ለብዙ ዘመናት ጥቁሮች ውሃ ይፈራሉ፣ ዋና አይችሉም፣ የመሳሰሉ አባባሎች ዩናይትድ ስቴትስ ውስጥ እንደ ዋዛ ሲሰነዘሩ ይሰማሉ። ዴቪድ ይህንን ለመቀየር የአንድ ሺህ ዘመን የጥቁሮች የባህር ላይ ታሪክን በፊልም ዘግቧል። ለሰርፊንግ ብቻ አይደለም። ለምንድን ነው የያዝኩት ከአኳቲክ ካልቸር ከመዋኘት ጋር ውሃ ውስጥ መገናኘት፣ የአፍሪካን ውሃ ውስጥ መገናኘት በጣም ኢምፖርተንት የሆነ ሂስትሪ ነበረ። መንገድ የነበረብኝ ለምን ካልሽ አሜሪካን ሀገር ውስጥ ብዙ አፍሪካን አሜሪካኖች ከውሃ ጋራ ከመዋኘት ጋራ በጣምም ነው አይገናኝም፣ ሂስትሪው አለ። እሱንም ላይ ፎከስ ማድረግ ፈልግ የነበረ የፊልምና የማስታወቂያ ዳይሬክተር ዴቪድ ዌድ እንደዋረር ፊልምን በሞገድ ቀዘፋ እንቅስቃሴ ከተዋወቀው በይን አብርሃ ከተሰኘ የፊልም ፕሮዲሰር ጋር በጋራ መስራቱን ይናገራል። እዚህ አሜሪካን ሀገር አሁን የኔ ዳኪመንተሪ ላይ አብሮኝ የሚሰራው ልጅ ኤርትራዊ ነው። እናቱም አባቱ ኤርትራያኖች ናቸው፣ ግን የተወለደው ኢትዮጵያ ውስጥ ነው። እሱ ሰርፋር ነው። በዛ ነው የተዋወቅ ነውና ፕሮዲሰር የሆነ ፊልሙ የቴሌ አዋርድን ጨምሮ ከአስር በላይ ሽልማቶችና የተለያዩ ዓለም አቀፍ እውቅናዎችንም ተጎናጽፏል። ከዚህ በተጨማሪም ዴቪድ በዩናይትድ ስቴትስ ከፍተኛ ዓመታዊ ትኩረት በሚሰጠው ሱፐርቦል ላይ የቀረቡ በብዙ ሚሊዮን ዶላሮች ያወጡ የአምስት ዓመታት የማስታወቂያ ጨረታ አሸናፊ በመሆን ዳይሬክት አድርጓል። ብዙ ጊዜ ነው አንድ ወይም ሁለት ሱፐርቦል ተሰራሽ ለኮሪየር በጣም ቆንጆ ነው። በዴቪድ መስፍን ይህንን ፊልም ለመስራት የቆረጠበትን ምክንያት እንዲህ ያጋራል። ኮቪድ አካባቢ እቤት ሆኜ የእኔ ደግሞ ክሬቲቭ ዲሬክተር ነኝ እና ስራዬ ያው አድቨርታይዚንግ መስራት ኢንዱስትሪ ውስጥ ነው ያለሁት እና በቃ በጣም ተሰማኝ። ገባሽ ምን እንደሆነ አፍሪካን አሜሪካኖች ጥቁር ሰዎች መሆናችንን እንዴት እንደተጎዳን በፖሊሶች ምናም በጣም ተሰማኝ። እኔም ልጆችም አሉኝ የአስራ ሰባት ዓመት ልጅ አለኝ እና የሰርፊንግ ኑሮ የመንፈሳዊ ግንኙነት አለው እና እሱን መግለጽ ፈለጉኝ እሱን ለመግለጽ በሰርፊንግ በኩል ሄድኩኝ እና ሪሰርች ጀመርኩኝ እና ደግሞ ብዙዎች ጓደኞች አሉ። አፍሪካን አሜሪካኖች ጓደኞች አሉኝ። አብሮኝ ሰርፍ የሚያደርጉና የነሱን ኑሮ መንገድ ፈለኩኝ እና በዛ የተነሳ በስሜቴ የተነሳ ይሄን መጽሐፍ ጀመርኩኝ። ዴቪድ በግል ተነሳሽነት ከቅርብ ወዳጁ በይን አብርሃ ጋር የሰራው ዘጋቢ ፊልም ዓለም አቀፍ ፊልም ፌስቲቫሎች ላይ ከመሳተፉ በተጨማሪም በዋናነት ብዙ አፍሪካውያን አሜሪካውያንን ለስፖርቱ ማነቃቃቱ ትልቁ ስኬቱ እንደሆነ ይናገራል። እኔ እንደማየው አሁን ይሄ ፊልሙ ያንን እየሰራ ነው። በየጊዜው በየቦታው ሳሳይ ና እንዳልኩሽ ሰዎች ስተዋወቅ መዋኘት ጀመርኩኝ፣ ሰርፊን ጀመርኩኝ ምናምን ሲሉ በጣም ደስ ይለኛል። ኦብጀክቲቭን በደንብ አድርሰናል እና ደስ ይለኛል። የተከበራችሁ ተመልካቾቻችን የዕለቱ መሰናዶ ላይ ተጠናቀቀ። በነገ ምሽት እንገናኝ።